መንፈሳዊ መሪ ምዕራፍ 19 መሪዎችን ስለ መተካት። ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ተነስታችሁ የዮርዳኖስን ተሻገሩ። ከሙሴ ጋር እንደሆነው እንዲሁ ከአንተ ጋር እሆናለሁ። ኢያሱ ምዕራፍ 1 ቁጥር 2፣ ቁጥር 5 የአንድ እንቅስቃሴ ወይም ስራ ጽናት የሚለካው መሪው በተለያየ ምክንያት ስራውን ስለቅ ብለቁ እንኳ ያለ እርሱ አመራር ስራው መቀጠል ሲችል ነው። ከሐዋርያ ሥራ 538 እስከ 39 እንደምንመለከተው ገማልያል ለፈሪሳውያን የሰጠው ምክር የሚያሳየንም ይህንኑ ሐቅ ነው። እነዚህን ሰዎች ተዋቸው፣ አትንኳቸው። ሐሳባቸው ወይም አድራጎታቸው ከሰው ከሆነ ይጠፋልና ከእግዚአብሔር ከሆነ ግን ልትገቷቸው አትችሉም አለ ገማልያል የክርስትና እምነት እንቅስቃሴን አስመልክቶ ፈሪሳውያንን ስመከር በእግዚአብሔር የተጀመረ በመንፈሳዊ መርሆ ላይ የተመሰረተ ሥራ የመሪዎች ለውጥ ቢኖር እንኳ ከበፊቱ በበለጠ ፍጥነትና እድገት ይቀጥላል እንጂ በፍጹም አይቋረጥም አንዳንድ ጊዜ ለእግዚአብሔርና ለስራው ያለነው ሰዎች እኛ ብቻ እንደሆነን ልናስብ እንችላለን። እንደ እውነቱ ከሆነ ግን የአንድ አገልጋይ መሞት እግዚአብሔርን አያስገርመው ያልተጠበቀ ነገር የሆነ ይመስልም አያስደነግጠው። እኛ ባልጠበቅነው ሁኔታ ታቦት ታቦቱ ከማደሪያው ሊወሰድ ይችል ይችላል። ይህ ግን ተስፋ ሊያስቆርጠን አይገባም። አንድ አገልጋይ ቢሞት ወይም ከስፍራው ቢነሳ የተጀመረውን የእግዚአብሔርን ሥራ ማን ይመራው ይሆን በማለት መደናገጥ የለብንም። ክርስቲያናዊ የአመራር ስልት ከዓለማዊ የአመራር የሚለይባቸው ነጥቦች መኖራቸውን መዘንጋት የለብንም። በመንግስቱ ውስጥ የመሪነትን ስፍራ እንዲይዙ ሰዎችን የሚመርጠው ራሱ እግዚአብሔር እንጂ ሰዎች አይደሉም። ማርቆስ 10 40 ዓላማውና እቅዱ እስኪፈጸም ድረስ ለስራው ተገቢ የሆነ ሰውን ሳያዘጋጅ እቅዱን በጅምር አይተውም። የታላቅ እንቅስቃሴ መስራቾች ሲሞቱ የጀመሩት ሥራ ችግር ላይ ሊወድቅ እንደሚችል እናውቃለን። ይህ እውነት ቢሆን እንኳ የሚፈጠረው ክፍተት ለተጀመረው ሥራ መጥፋት ምክንያት ይሆናል ማለት አይደለም። የአንድ ግዙፍ ሚስዮናዊ ተቋም ዋና ጸሐፊ በሞቱ ጊዜ ስራው አብሯቸው ይሞታል ተብሎ ነበር። በኋላ ግን ሌላ ሰው ተተክቶ ውጤታማ በሆነ መልኩ ስራው ቀጠለ። እርሱ ስሞትም እንዲሁ አሁንስ ስራ አበቃለት ተባለ። ይሁን እንጂ ሦስተኛው ሰው በቦታው ተተክቶ መምራት ጀመረ። ታዲያ ይህንን ሁሉ የተመለከቱ አንድ ሰው እግዚአብሔር ለጀመረው ሥራ ምን ያህል እንደሚጠናቀቅ መስክረዋል። እኚሁ ሰው ራሳቸው ሲሞቱም በፍጹም ሊተካ የማይችል ሰው እንደ ታጣ ነበር የታሰበው። ሆኖም በራሱ ጊዜና በራሱ መንገድ እግዚአብሔር አዳዲስ መሪዎችን በማስነሳቱ ስራው እስከዚህ ጊዜ ድረስ ዘልቋል። ከዚህ የምንማረው እውነት አንድ ሰው የቱንም ያህል ስጦታ ቢኖረውም የቱንም ያለ ስራው የተሰጠ መንፈሳዊ ሰው ቢሆንም በእግዚአብሔር መንግስት እሱን የሚተካ አይኖርም ማለት እንደማይቻል ነው። ሰዎች ባስተውሉና ባያገነዘቡም እግዚአብሔር ተተኪ መሪዎችን የመምረጥና የማዘጋጀት ስራውን አላቋረጠም። በአንድ ሰው መነሳት ምክንያት ቀውስ ሲፈጠር እግዚአብሔር የመረጣውን በስፍራው ያስቀምጣል። ይሁን እንጂ በስፍራው ማን መተካት እንዳለበት ማወቅ ይህን ያህል ቀላል አይደለም እግዚአብሔር ለእስራኤል ህዝብ የሰጠው ታላቅ ስጦታ እንደ ሙሴ ዳዊትና ኢሳያስን የመሳሰሉ የራእይ ሰዎችን እንጂ የተስፋይቱን ምድር አልነበረም ማለት ይቻላል ምክንያቱም ከሁሉ የሚበልጥ የእግዚአብሔር ስጦታ ሰዎች ራሳቸው ናቸው ለቤተ ክርስቲያን የሰጠው ታላቅ ስጦታም ለመሪነት ያሰለጠናቸው አስራ ሁለት ሰዎች ናቸው ነበሩ ሙሴ ለመሞት ተቃርቦ በነበረ ጊዜ እርሱን ማን ይተካው ይሆን የሚል ፍርሃትና ተስፋ መቁረጥ በእስራኤል ልብ ውስጥ ሳይፈጠር እንዳልቀረ መገመት ይቻላል። ለአርባ ዓመታት ያህል ህዝቡን ሲመራ ኖሯል። ችግራቸውን እንዲፈታላቸው፣ በመካከላቸው ለሚነሳው አለመግባባት መፍትሄ እንዲሰጣቸው የሚመጡት ወደ እርሱ ነበር። የእግዚአብሔር ፈቃድ የቱን እንደሆነ የቱን እንደሆነ የሚያሳያቸው የሚያስተምራቸው እሱ ነበር። ስለሆነ ሙሴን የሚተካ ሰው ሊኖር አይችልም በማለት ቢያስቡ የሚያስገርም አይሆንም። እርግጥ ነው። ከእርሱ በታች ሆነው የሚያገለግሉ ሰባ ሰዎች ተመርጠዋል። ሆኖም ከእነሱ አንዱ እንኳ ሙሴን መተካት እንደማይችል ያውቃሉ። በተለይ ደግሞ ሙሴ የሞተው ወደ ተስፋይቱ ምድር ለመግባት በተቃረቡበት፣ ነገሮች ሁሉ በጣም በተወጣጠሩበት ጊዜ መሆኑ ችግሩን ይበልጥ አስከፊ አድርጎታል። ለእንዲህ አይነቱ ድንገተኛ ሁኔታ እግዚአብሔር ሰው ማዘጋጀቱን ማመን በጣም ከብዷቸው ነበር። እግዚአብሔር ግን የተፈጠረውን ክፍተት የሚተካ እያሱን ቀደም ሲል አዘጋጅቶ ነበር። ችግሩና ቀውሱ ለኢያሱ ወደ መድረክ መምጣቱ ምቹ ሁኔታ ፈጥሮለታል። በታሪክ ውስጥ እንዲህ ያለ ሁኔታ በተደጋጋሚ ታይቷል። እያንዳንዱ ትውልድ መማር ያለበትም ያው ያለፈው ትውልድ የተማረውን ነው። አንድ ታላቅ ወይም ታዋቂ አገልጋይ ቢሞት ወይም በሌላ ምክንያት ከቦታው ቢነሳ እሱን ማን ይተካው ይሆን የሚል ፍርሃትና ጥርጥር ይከተላል። ጆን ዌስሊ ሲሞት የሜቶዲስቶች እንቅስቃሴ እጣ ፈንታው ምን ይሆን ተብሎ ነበር። ሳልቬሽን አርሚ የተባለው ግዙፍ ሚስዮናዊ ሳልቬሽን አርሚ የተባለው ግዙፍ ሚስዮናዊ እንቅስቃሴ መስራች ዊሊያም ቡዝ ሲሞትም ስራውን ማን ይመራው ይሆን የሚል ጥያቄ ተነስቶ ነበር። በተመሳሳይ ሁኔታ እኛም ብንሆን የቤተ ክርስቲያን መስራችና መጋቢ ወይም አንድ ታዋቂ ሰው ሲሞት ማን ይተካው ይሆን በማለት እንጠይቃለን። በክብር መንገድ የተጓዙ ሰዎች በክብር ወደ መቃብር ይወርዳሉ። ሆኖም ሕዝቡን እየመራ በክብር መንገድ የሚሄድ ሌላ መሪ ይነሳል። ታላላቅ መሪዎች በሞት ወይም በሆነ ምክንያት ከስፍራው ሊነሱ ይችላሉ። መሪው ብቁና ፍሬያማ የመሆኑን ያህል የእርሱ ከቦታው መታጣት የሚያስከትለው ክሳራ ሚዛኑ ያህል ከባድ ይሆናል። ይሁን እንጂ ወደኋላ ዘወር ብለን ነገሮችን ስንመዝን የእነዚያ ሰዎች ከስፍራው መነሳት ስራውን እንደጠቀመው እንጂ እንዳልጎዳው የምንረዳበት ሁኔታ ይኖራል። ብዙ ጊዜ የአንድን መሪ ችሎታና ለስራው ማደግ ያደረገውን አስተዋጽኦ በትክክል የምንረዳው እሱን ስናጣው ነው። የሙሴን ታላቅ መሪነት እስራኤል ያወቁት እሱ ከሞተ በኋላ ነበር። የአንድ ታላቅ ሰውን ሞት ስናስብ በሕይወቱ ያስተማራቸውን ትምህርቶች ከበፊቱ የበለጠ ከበሬታ እንሰጣቸዋለን። በሌላ በኩል ደግሞ የአንድ መሪ ከቦታው መነሳት ከእግዚአብሔር ስራ ስፋት አንጻር ስንመለከተው የሰውየውን ውስንነት ያሳያል። ሰውየው ይሞታል፣ ስራው ግን አይሞትም። የቱን ያህል ታላላቅ ስራዎችን ያከናወነ ቢሆንም መተኪያ አይገኝለትም ማለት አይደለም። የእርሱ እገዛና አስተዋጽኦ የማያስፈልግበት ወይም የሚያበቃበት ጊዜ ይመጣል። ማንኛውም የተለየ ስጦታ አለው የሚባል አገልጋይ የራሱ ውስንነት አለው። ይህም ግልጽ የሚሆነው እሱን የሚተካ ሰው ስራውን በተሻለ ሁኔታ ሰርቶ ሲገኝ ነው። የበፊቱ መሪ መስራት ያልቻለውን ሁለተኛው መሪ ሊሰራው ይችላል። አንዳንድ ጊዜ የተለያዩ ስጦታዎች ያሉት ታናሽ የምንለው ሰው ራሱን ከጀመሩትና ከእርሱ በፊት ከነበሩት ሰዎች ይልቅ ከፍተኛ ነገሮችን ሲያከናውን ይገኛል። ምናልባትም ሙሴ የከነአንን ምድር ለእስራኤል ልጆች የማከፋፈሉ ስራ የኢያሱን ያህል ላያዋጣለት ይችል ይሆናል። ብርቱና ጠንካራ መኒ ከቦታው ሲነሳ የተሻለ ብቃት ያለው ሌላ መሪ መነሳት በር ሊከፍት ይችላል። አንዳንድ ጊዜ በታች ሆነው ሲሰሩ የነበሩ ሰዎች ከባድ ኃላፊነት ሲጣልባቸው ይኖራቸዋል ተብሎ ባልታሰበ ችሎታ ሥራውን ሲያቀላጥፉ ይታያል። የተጣለባቸው ኃላፊነት ጫና በውስጣቸው የታመቀውን ችሎታና ብቃት ያወጣል። ሙሴም በማገልገል ብቻ ተወስኖ ቢቀር ኖሮ ምናልባት የያሱን መርነት ችሎታ ማየት ባልተቻለ ነበር። አንዱን አገልጋይ በሌላው የመተካቱ ሂደት የሚፈለገው ግብ ላይ እስኪደርስ ድረስ እግዚአብሔር በተለያዩ ሰዎች መጠቀም እንደሚችልና ስራው በአንድ ሰው ተጀምሮ በዚያው ሰው እንደሚጠናቀቅ ሳይሆን በቅብብሎሽ የሚሰራ እንደሆነ እናያለን። እሱ ያስጀመረውን ስራ የማስጨረስ አቅሙ በፍጹም አይሟጠጥም። ታላላቅ ስጦታዎች ያሉት ሰው ስጦታዎቹን ለእግዚአብሔር ሥራ ባብሉ እንኳ እግዚአብሔር በዚያ በዚህም አይሸነፍም። ሙሉ በሙሉ ራሱን የሰጠ ከእርሱ ያነሰ ስጦታ ያለውን ሰው ያስነሳና የራሱን ኃይል ብርታት ሰጥቶ ሥራውን ያሰራዋል። አስተዋይና ተመራማሪ ለነበሩ የቆሮንቶስ ሰዎች ጳውሎስ በጻፈው መልእክት ይህንን እውነት ነው የነገራቸው። ወንድሞች ሆይ በተጠራችሁ ጊዜ ምን እንደ ነበራችሁ እስቲ ያስቡ በሰው መስፈርት ከናንተ ብዙዎቻችሁ አዋቂዎች አልነበራችሁ፣ ብዙዎቻችሁም ኃያላን አልነበራችሁ፣ ብዙዎቻችሁም ከትልቅ ቤተሰብ አልተወለዳችሁ። ነገር ግን እግዚአብሔር ጥበበኞችን ያሳፍር ዘንድ የዓለምን ሞኝ ነገር መረጠ። እግዚአብሔር ብርቶችንም ያሳፍር ዘንድ የዓለምን ደካማ ነገር መረጠ። እግዚአብሔር የተከበረውን እንደሌለ ለማድረግ በዚህ ዓለም ዝቅ ያለውንና የተናቀውን ነገር ቦታም ያልተሰጠውን ነገር መረጠ። ይኸውም ማንም ሰው በሱ ፊት እንዳይመካ ነው። አንደኛ ቆሮንቶስ 1 26 እስከ 29። ችግሩ ሰዎች ባላቸው ትንሽ ኃይልና ስጦታ እግዚአብሔር መጠቀም አለመፈለጉ አይደለም። ችግሩ እንደ ጳውሎስ ሁሉ ያላቸውን ኃይልና ስጦታ ለእግዚአብሔር ሥራ ሙሉ በሙሉ ለመስጠት ፈቃደኛ አለመሆናቸው ነው። እንዲህ ያሉ ሰዎች በራሳቸው ኃይልና ጥበብ መደገፍን ትተው በእግዚአብሔር መደገፍን ስጀምሩ ወሰን ወይም ገደብ በሌለ ሁኔታ ለራሱ ክብር ይጠቀምባቸዋል። የአንድ ታላቅ ሚስዮናዊ ተቋም መስራች የነበሩ ኤቢ ሲምፕሰን የሚባሉ ሰው ለመሞት ተቃርበው በነበረ ጊዜ በተደረገ ስብሰባ የአንድ ቤተ ክርስቲያን መሪ ይነሳና የእሳቸውን ያህል ችሎታ ያለው ሰው ማግኘት ስለማይቻል እሳቸው ከሞቱ በኋላ ስራው እንዲቀጥል ከተፈለገ በጣም ብዙ ገንዘብ መሰብሰብ እንደሚገባ ይናገራል። እሳቸው ግን ምንም አልተናገሩ፣ ምንም አላደረጉ። ምክንያቱም ስራው እግዚአብሔር ከሆነ ምንም ሊያፈርሰው ማንም ምንም ሊያፈርሰው የሚችል ኃይል እንደማይኖር ስለሚያውቁ ነበር። ከእግዚአብሔር ካልሆነ ደግሞ በበጎ ዓላማ የተነሳሱ ሰዎች ድጋፍ እንዲቀጥል እንደማያደርገው ስለተገነዘቡም ነበር። ከመሞታቸው ጥቂት ቀደም ብሎ ከኃላፊነት ቦታቸው ተነስተው በነበረ ጊዜ ሰዎች ብዛት ያለው ገንዘብ ለሚስዮናዊ ዓላማ እየሰጡ እንደሆነ በውጭ ሀገሮች የሚደረገው የስራ እንቅስቃሴም እየሰፋና እየተደራጀ እንደሆነ በሚደርሳቸው ሪፖርት በጣም ደስተኛ ነበሩ። እንዲያውም ያ ድርጅት በታሪኩ ታይቶ የማይታወቅ እድገትን ያስመዘገበው እሳቸው ከሞቱ በኋላ ነበር። ለታላቅ መሪነታቸው ከዚህ የበለጠ ዋጋ ሊከፈላቸው አይችልም። መተኪያ የሌለው አንድ መሪ ብቻ አለ። አሁንም ሆነ ለዘላለም በስልጣኑ ስለሆነ ምትክ አያስፈልገውም። ወደ ሰማይ ካረገ በኋላ ደቃ መዛሙርቱ እሱን የሚተካ ሰው ለመምረጥ ዝግጅት ሲያደርጉ አንመለከትም። ይህም የሚያሳየው የምንጊዜም መሪያቸው መሆኑን መቀበላቸውን ነው። እርሱ ሞት ሆነ እርጅና የማይሽረው ሕያው መሪያችን ነው። አንዳንድ ጊዜ የቤተ ክርስቲያን የእርሱን መገኘት ኃይል ግልጽ በሆነ ሁኔታ ላይታወቃት ይችላል። ያም ሆኖ ግን ያለ መሪ የነበረችበት ጊዜ አልነበረም። የቤተ ክርስቲያኑ ሐዘንና ጭንቀት የእርሱ ሐዘንና ጭንቀት መሆኑን ክርስቶስ በተለያየ ሁኔታ አሳይቷል። ቤተ ክርስቲያን የእርሱ ከሆነች እርሷን መጠበቅ፣ መከላከልና ደግፎ ማቆም የእርሱ እንጂ የእኛ ስራ አይደለም። እኛ ያን ማድረግ ብንችል ኖሮ ከሰማይ በታች የእኛን ያህል ኩሩና ትዕቢተኛ ትውልድ ሊኖር አይችልም ነበር ይላል ማርቲን ሉተር። ጌታ የቤተ ክርስቲያን አጋዥና ጠበቃ መሆኑን ስናገር በዘላለም ኃይሉ ስራውን መፈጸም የሚችል መሪ አለን። ዛሬም ነገም ለዘላለምም ቢሆን የመሪዎች መለዋወጥ ሊያስደንቀንና ሊያናውጠን አይችልም።